አቃቢ ሕግ በእና አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ የኢትዮጵያው ብሮድካስቲንግ ኮርፖሬሽን ዛሬም አልተረጎመውም። ፍርድ ቤቱ የኮርፖሬሽኑን ማብራሪያ ውድቅ አድርጎ በማስጠንቀቂያ በተለዋጭ ቀጠሮ ትርጉሙን እንዲያቀርብ አዟል። አቶ በቀለ ገርባም ከእንግዲህ ከዚህ በኋላ በኃይል ተገድጄ ካልሆነ በቀር ችሎት አልቀርብም ብለዋል። ፍርድ ቤቱ የተለያዩ ትእዛዞችን ሰጥቷል። መለስካቸውማ ዝርዝሩን ልኮልናል። የፌዴራሉ ከፍተኛ ፍርድ ቤት ከሁለት ቀናት በፊት በሰጠው ትእዛዝ መሰረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ አልቀረቡም። ይሁንና ኮርፖሬሽኑ የላካቸው ሁለት ሰዎች በተለይ የክልል ቋንቋዎች ኃላፊ መሆናቸውን የገለጹት አቶ ጸጋልውል ወልደ ኪዳን ጉዳዩን ታውቃለህ ተብለው እንደ ተላኩ አስታውቀዋል። ፍርድ ቤቱ ለምን የሰጠው ትዕዛዝ እንዳልተፈጸመ ለሰነዘረው ጥያቄ ሲመልሱም የፍርድ ቤቱን ትዕዛዝ ላለማክበር ሳይሆን ብቃት ያላቸው ጋዜጠኞች ባለመኖራቸው እንደሆነ አስረድተዋል። ፍርድ ቤቱ ይህን ማብራሪያ ውድቅ አድርጎ የተከሳይ ጠበቆችን አስተያየት ጠይቋል። ጠበቆችም ክርክራቸው ከአቃቢ ሕግ ጋር እንጂ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር እንዳልሆነ አስታውሰው ፍርድ ቤቱ ይህን የአቃቢ ሕግ ማስረጃ አልፎ በቀረቡት ማስረጃዎች መሰረት ብይን እንዲሰጥ ጠይቀዋል። አቶ በቀለ ገርባ በበኩላቸው ለመናገር ፈቃድ ጠይቀው እንደተሰጣቸው ለምን ያህል ጊዜ እየተቀጠረ እንደቆየ ለሁላችሁም እተዋለሁ። ኮርፖሬሽኑ ሶስተኛ ካልሆኖ በጉዳያችን ገብቶ እያጓተተው እንደሆነ እናውቃለን የታገል ነውና የምንታገለውም ይህን አይነት አሰራር ነው። ፍርድ ቤቱ ሌላ ቀጠሮ የሚሰጥ ከሆነ ተደብድቤም በቃሬዛም ቢሆን ያምጡኝ እንጂ በገዛ ፈቃዴ አልመጣም ብለዋል። ፍርድ ቤቱ በመጨረሻም ኮርፖሬሽኑን ወክለው ለተገኙት እስከ ዛሬ የፍርድ ቤቱን ትእዛዝ ላለመፈጸም የቀረበው ምክንያት ተቀባይነት እንደሌለው ገልጾ ማስረጃዎቹን እስከ ሚያዝያ 18 ቀን 2009 ዓ ም ድረስ አስተርጉመው እንዲያቀርቡ አዟል። ጠበቆች ትርጉሙን ተመልክተው ከግንቦት 6 ቀን 29 ዓ ም በፊት አስተያየታቸውን በጽሑፍ እንዲያቀርቡ አዞ ግንቦት 7 ቀን 29 ዓ ም ብይኑን ለመስጠት ቀጠሮ ቆርጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ